የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ውስጥ ተኮትኩቶ ማደጋቸውን እስኪጠራጠሩ ድረስ አድማጮቻቸው በንግግራቸውም ሆነ በአነጋገራቸው ተደምመዋል። የሪያዱ ነዋሪ አቶ ቢኒያም ክፍሌ ግን የዶክተር አብይ አህመድ ንግግር ሙሉ በሙሉ የእውቀትና ከእውቀት የመነጨ የሀገር ፍቅር ስሜት ነው ይላሉ። ለእኔ ከኢህአዴግ ቋት ውስጥ እንዲህ አይነት ሰው መውጣቱ የሚለው ነገር አንደኛው በትምህርት የምታነጹ ጉዳይ ይመስለኛል። በኢትዮጵያ ትምህርት ታነጿል። በደቡብ አፍሪካ ትምህርት ታነጿል። በእንግሊዝ ሀገር ትምህርት ታነጿል። የትኛው በየትኛውም አጋጣሚ የተናገራቸው ንግግሮች ውስጥ ቅላላዎቹ ስትመለከታቸው፣ እንዲህ በደንብ ሰፎ የወጣ ወለላ ማር አይነት ነገር ንግግር ዝም ብሎ አይመጣም ካነበብካቸው መጽሐፍቶች የሚመነጩ ቋንቋዎችን ብዙ አይተነበት በንግግር ሲቆስል በቃል ሲያር ለኖረው በሀገር ውስጥም ሆነ በውጭ ሀገር የሚኖረው አብዛኛው ኢትዮጵያዊ የጠቅላይ ሚኒስትሩ ንግግር ፈውስ ነው። ምክንያቱም ብዙዎቻችን በንግግር ተሰብረናል። ብዙዎቻችን በንግግር ተቀይመናል። ብዙዎቻችን በንግግር ውስጣችን፣ ተስፋችን፣ ራእያችን ተኮላሽቶ የቀረብን ሰዎች ነው፣ በክፉ ቃላት እና ፈውሳችንን በቃላቶቹ የጀመረ ይመስለኛል። በኢህአዴግ ውስጥ ዶክተር አብይን በዶክተር አብይ ውስጥ ደግሞ ኢህአዴግን ማሰብ እንደሚከብድ አቶ ቢንያም ይናገራሉ። አቶ ቢንያም እንደሚሉት ከሰላማዊ ሰልፍ ክልከላና ፍቃድ እስከ ፓርቲዎች ስብሰባ በርካታ ዋቢዎችን መጥቀስ ይቻላል። ኢትዮጵያ በምትከተለው ቋንቋና ብሔርን መሰረት ባደረገ የፌዴራል ስርዓት ውክልና ትልቅ መስፈርት ሆኖ ሳለ በፓርቲው ስራ አስፈጻሚ ደረጃ ያለው ተመጣጣኝ ቁጥር ዳግም መቃኘት እንዳለበት ይህም የጠቅላይ ሚኒስትር አብይ አበይትና ቀዳሚ ተግባር ሊሆን እንደሚገባው አቶ ቢኒያም ያሰምሩበታል። አሁን ለምሳሌ ህወሀት በኢህአዴግ ውስጥ ያለውን የድምፅ መጠን ብንመለከት ካለው የህዝብ ቁጥር በአራት እጥፍ የበለጠ ነው። ስለዚህ እያንዳንዱ የህወሀት አባል በኢህአዴግ ውስጥ አራት ድምፅ አለው ማለት። ኦሮሚያን ብንመለከት እስከ 37 ፐርሰንት ያለ ፖፕሌሽን ይዞ እያለ የተሰጠው ድምፅ 25 በመቶ ብቻ ነው። ስለዚህ የህወሀት በአራት ጥፍ ባስቶ የያዘው ድምፅ ከኦህዴድ የተወሰደ ነው፣ ከብአዴን የተወሰደ ነው፣ ከደቡብ ህዝቦች የተወሰደ ሌሎቹማ ድምፅም የላቸውም። እና ይሄኛው ነገር የዶክተር አብይ የመጀመሪያ ቻለንጃቸው ይመስለኛል። በእርሳቸውም ሆነ እርሳቸው በቅርብ በሚያውቋቸው ዘንድ የዶክተር አብይ ንግግር በተለይ ዳያስፖራውን አስመልክተው ያስቀመጡት ወደ ሀገር ለመግባት ከፍተኛ መነቃቃትን እንደፈጠረባቸው መምህር በሽር ሸምሱ ይናገራሉ። ለአዲስ ኢቷ ኢትዮጵያ ተስፋ ሰጪ ብለውታል ንግግሩን ኢትዮጵያ ውስጥ ያለው የቢሮክራሲ ማነቆ፣ የፖለቲካ ማነቆ፣ የማህበረሰቡ ኋላ ቀርነት፣ በተወሰነ ደረጃ የተንሰራፋው የዘረኝነት ፖለቲክስ፣ ይህ ሁሉ ተደማምሮ አብይ በቀላሉ ነገሮችን ያስፈጽማል ብዬ አላስብም። ነገር ግን ባለፉት ሶስት አምስት ዓመታት ከነበርንበት ሁኔታ የተሻለ መንደርደሪያ የሚሆን ነገር ግን መረጋጋት በሀገሮች ይፈጥራል ብዬ አስባለሁ። ዶክተር አብይ አህመድ በህዝብ ዘንድ ያገኙት ፍቅርና ተቀባይነት በአንድ በኩል፣ ፓርቲው ኢህአዴግ በአብዛኛው ህዝብ ዘንድ ያጣው ተቀባይነት በሌላ በኩል፣ የወቅቱ ተቃርኖ መሆኑን ታዛቢዎች ያብራራሉ። ስለ ሽብሩ ለዶይቼ ቬለ ሪያድ